የአፋር ብሔራዊ ክልል ምክር ቤት በጋሊኮማ መጠለያ ጣቢያ ሳሉ በህወሓት ጥቃት ተገደሉ ላላቸው ከሁለት መቶ በላይ ንጹሐን ዜጎች የሶስት ቀናት የሐዘን ጊዜ አውጀዋል። አንድ ልጃቸውና የትዳር አጋራቸውን በጥቃቱ የተገደሉባቸው መሆኑን ያስረዱ አንድ አባት ድርጊቱን ጭካኔ የተመላበት ተግባር ሲሉ አውግዘውታል። በአፋር ጋሊኮማ መጠለያ ጣቢያ በተጠለሉ ተፈናቃዮች ላይ በተፈጸመ በተባለው በዚህ ጥቃት ጉዳት የደረሰባቸው ሌሎች ደግሞ ከአርባ በላይ ሰዎች ዱብቲ ከፍተኛ ሆስፒታል በህክምና በመረዳት ላይ መሆናቸውን ጠቅሶ የጤና ተቋሙን ምንጮች አመልክቶ መስፍን አራጌ ተከታዩን አድርሶናል። የክልሉ ምክር ቤት አፈጉባኤ አሚና ሴኮን የጠቀሰው የክልሉ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ጥቃቱን ታሪክ የማይረሳው ነው ማለታቸውን አስነብቧል ህወሀት ድንገት በከፍተው የከባድ መሳሪያ ጥቃት 107 ህጻናት 89 ሴቶችና 44 አዛውንቶች ህይወታቸው ያለፈበት በርካቶች የተጎዱበት በመጋዘን ውስጥ የነበረ አስቸኳይ የእርዳታ ምግብ ሙሉ በሙሉ የወደመበት መሆኑን የገለጹት አፈጉባኤዋ የተፈጸመውን ድርጊት ኢትዮጵያውያን እንዲያወግዙና እንዲቃወሙ ጥሪ አስተላልፈዋል ከዛሬ ጀምሮ ለሶስት ቀናት በሚዘልቆ የሀዘን ቀን የክልሉ መንግስት ሰንደቅ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ለበለፍ ወስኗል። የዱብት ሪፈራል ሆስፒታል ስራ አስኪያጅ ዶክተር መሐመድ የሱፍ ለአሜሪካ ድምጽ ሬዲዮ እንደገለጹት ሐምሌ 28 ተሰነዘረ በተባለው ጥቃት በተለይ ህጻናት፣ ሴቶችና አዛውንቶች ጉዳት ደርሶባቸው ወደ ሆስፒታሉ መጥተዋል መምጣት ጀመሩ። በአምቡላንስ በተለያዩ መኪኖች መንገድም ስለምርቅ ሁለት መቶ ምናምን ኪሎ ሜትር ርቀት ስላለው ከዛ የተወሰኑ ደግሞ ጠዋት መጡ እና አብዛኛው ደግሞ የደረሱ ህጻናትና ሴቶች ናቸው። በእርግጥ ወንዶች አሉ፣ እድሜ የገፉም አሉ። አንድ በአካል ያኛ ናቸው። እኔ ራስ ያየኋቸው አይናቸው የተጎዱ ሰባ ምናምን አመት አዛውንት ነበሩ እና እኛ ጋር ከአርባ ከአርባ ስድስት የሚሆኑ ነው የመጡት። ጉዳት የደረሰባቸው ጉዳት የደረሰባቸው ህክምናቸውን እየተከታተሉ ሳለ ህይወታቸው ያለፈ መኖራቸውን ጠቁመው የጤና መሻሻል ያሳዩት ከሆስፒታል እንዲወጡ መደረጋቸውንም ገልጸዋል። አስራ አራቱ እዛው ያው ክትትል እያደረግ ነው። ያረፉና ህይወታቸው አለፈ አለፈ? አዎ አለፈ። ቀላል ጉዳት ያላቸው የወጡ አሉ። ትናንትና ትናንት ወዳ ስትሪ ህክምና ላይ ያለው አሉ። ሁለት ኦፕራሲዮን የተደረገም ህጻንም አለ እስከማስታውሰ ድረስ። ከዛ ተጨማሪ ይመጣል ብለን ስንጠብቅ አብዛኛው ዛው ላይ እንደሞቱና መንገድ ላይም የሞቱም እንዳሉ መድረስ እንዳልተቻለ ነው የተነገረ። ሁለት ሪፈር ተልቋል ወደ አዲስ አበባ፣ ከባድ ጉዳት ያለባቸው እዚህ ሰአት በህይወት ይኖሩ አይኖሩም እናውቀው ነገር የለም። ከለዋ ከተማ ውስጥ ነዋሪ የሆኑት አንድ አባት ጁንታ ሲሉ የጠሩት ኃይል መኖሪያ አካባቢያቸውን በወታደራዊ ጥቃት ሲቆጣጠር ቤተሰቦቻቸውን ይዘው በአቅራቢያቸው ወደሚገኘው ጋሊኮማ መጠለያ ጣቢያ መሰደዳቸውን ያስታውሳሉ። እኔ እዛ ከልዋንም ከተማ ነው የሚኖረው እና እዛ ባለፈው ይዘባል ጊዜ እነሱ ይሄ ከባድ መሳሪያ ምናምን ይመታል። ይሄ ጁንታ ከዛ ይመታል ጊዜ ወደዚህ ወደ ፋንቲረሱ የሚባል አለ። ይሄ ጋሊኮማ ከበሌ ይባላል። እዛ ከበደ ማዕከል ነው የተጠለለው። እኛ ከዛ ከከተማ ማዕከል መጥቶ ማለት ተጠልላችሁ እዚያ ከጥቃት ሸሽቶ መጠለያ ጣቢያ ላይ ያረፉት አባትና ቤተሰቦቻቸው ግን የፈሩት ተከትሏቸው እንደመጣ ይናገራሉ። ባረፉበት መጠለያ ላይ የተጣለ ከባድ መሳሪያ የባለቤታቸውንና የአንድ ልጃቸውን ህይወት እንደነጠቀ፣ የሌላ ልጃቸውን አካል ደግሞ እንደጎዳ ልጃቸውን ከሚያስታምሙበት ዱብ ሪፈራል ሆስፒታል ሆነው ለአሜሪካ ድምጽ ሬዲዮ አስታውቀዋል። እኔ በጣም ተኝቶ ነበር ሌሊት ዘጠኝ ሰዓት እና እዛ ከኛ ጋራ ብዙ ሰዎች አለ እዛ የተፈናቀለ ከልዋንና እዛ ከያለው ወደዚህ የመጣ ሰው ምናምን ይዛ ብዙ ነበረ ሌሊት ተኝቶ አለ ሴታ eritana alle chinagil le alle enyam alle kazateni to algeze lele 9 saat kabbad kabbad masara ay tokkesale he enya ayten imanna kisedim simanani mini inde tilik no micho manno mitakusa eh ba tigray bakuliye matta ajunta ye yene y tokkose nete saat matta tokkose intefete yene nabarenya kazaa kabbad masara tokkakese bakka endale hizbi yemigababata tafsa isat no wahano bakka minidal yegabata akka yegabata akka gabba bakka iza አካል የነበረ የጥላ ስሪ ይህ ምንድን ነው የሚባለ ስራ ስራ ውስጥ ተኝቶ ነበረ። ኛ ዝናብ ምናምን ይጥላል። ዛ በዛ እኔ ማንታ ሁለት ልጆች ነበረ ሴት ልጆች የወለደ ኔ ሚስት የሶስት አመት ሳናልት ነበረ አንደኛው እና ሚስቴ ሙታለች። አንድ ሂሳን ልጅ አሁን እዚህ ሆስፒታል ሶስት አመት ሂዛ ልጅ። ከህወሓት በኩል መሆኑን በምን አረጋገጣችሁ የተተኮሰው? እኛ አሁን ይሄ አፋር ዳጓል መረጃ ምናሚ የሚለውጡ ማለት ነው። አሁን እነሱ የተኮሱበት አካባቢ ጭራሽ አፋር ነው እንጂ ያለው ሌላ መንግስት አካል የለም። ሲቪል ነው ያለው እዚህ የተሰበሰበ ማለት ነው። ጋሊኮማ ላይ ያለ መንግስት ሀይል የለም። ከዛ ይመጣል ጊዜ ሌሊት ላይ ከባድ መሳሪያ በቃ እንዳለ ፈጅ በቃ እዛ ተኮሰ። ከባድ መሳሪያ ሌሊት መጣ። በቃ በእንቅልፍ የተኛበት ከከልዋን ከተማ በኩል ይመጣል። እዛ ከልዋን ከተማ የተኮታተረው እሱ ቆይቷል። አሁን ከዛ ከከልዋን ከተማ በኩል የኛ እየተፈናቀለ ማለት ነው። እዛ ከልዋን እነሱ ሲገባ ነው ያመለጠኛ አሁን እዚህ ላይ ባለ ይሄ ሰራ ውስጥ ተሰጣልሉ አለኛ። ሌሊት ተኝተዋል ሁላ እዛ ምግብ ምናምን የሚሰጥበት ቦታ ነበር። ከዛ ተሰብስበዋል በቃ ሌሊት ይመጣል ከባድ መሳሪያ ይሰኩሻል። ህዝብ እንዳለ ተደናበረ በቃ ሽማግሌ ምናሚ ሙቷል። በቃ ሚስትና ህፃን ልጅ ሙቷል። ዳጉ በአፋር አካባቢ በስፋት የሚታወቅና ዘመናትን የተሻገረ የዳበረ የመረጃ ልውጥ ባህል ነው። ከዓመታት ቆይታ በኋላ ልጅ የማግኘት ህልማቸው እውን እንደሆነላቸው የሚናገሩት አባት ባልጠበቁት ሁኔታ ልጃቸውንም የትዳር አጋራቸውንም በማጣታቸው የመንፈስ መረበሽ ውስጥ ገብቻለሁ ይላሉ። አምስት አመት ሙሉ ሚስቴ ጋር ተጋብቶ አልወለድም ነበር። ሶስት አመት በፊት ነው የወለደ ሁለት አመት ሳይወልድ ቆይቶ ማንታ ነበር የወለደ አሁን በቃ ሚስት ሚዛ ልጅ ሞቷል። አሁን ሂዛ ልጅ ብቻ ነው ቀራ። ያው ልበላ ቀራ። አሁን በህዝብ ጨረሰ እዚህ አካባቢ አሁን አይበላቸው። በንጹህን ተፈናቃዮች ላይ ደርሷል ያሉትን ወታደራዊ ጥቃትም አረመኒያዊ ተግባር ብለውታል። ይሄ የሰው ባህሪ የሌለው ይሄ እንስሳት ባህሪ የለም። ራሱ ከአረመኒ ነው ይሄ ባህሪ ያለ እንጂ ሰው ሰው እንደዚህ አይጨርስም። እንደው ጨርሷል። እኛ ህዝብ ጨርሷል። በቃ አፋር ሞቷል። ወደ ሶስት መቶ ይጠጋል ሁለት መቶ ምናምን ይሆናል ህዝብ የሞተ በቃ። ይሳ ሽማግለ ሴት ምናምን ሁሉ አብሮ የሞተ ከያሎ ከሎና ገታ አካባቢዎች የተፈናቀሉ ሰላሳ ሺህ ሰዎች ሰፍረውበታል በተባለው የጋሊ ኮማ መጠለያ ጣቢያ ላይ ከህወሓት ተተኮሰ በተባለ ከባድ መሳሪያ ከሁለት መቶ ሰዎች በላይ በሞታቸውንና ወደ አምሳ የሚጠጉት አስከሬናቸው እስካሁን አለመገኘቱን የክልሉ ሴቶችና ህጻናት ቢሮ ኃላፊ አይሻ ይሱፍ ለአሜሪካ ድምጽ ሬዲዮ ትናንት ገልጸው ነበር። የህወሓት ቃል አቀባዩ ጌታቸው ረዳ በትዊተር ገጻቸው አስተላልፈውታል በተባለው መልእክት ግን ጋሊ ኮማ ላይ ምግብ የተከማቸባቸውን መጋዘኖች ያቃጠሉት ጥቃት ሰንዝሮ በመሸሽ ላይ የነበሩት የመንግስት ኃይሎች ናቸው ብለዋል። የኢትዮጵያ ሰብአዊ ሚሽንም በአፋር ክልል ጉሊና ወረዳ ጋሊኮማ ቀበሌ በሚገኙ ጤና ጣቢያዎችና ትምህርት ቤቶች ላይ በደረሰ ጥቃት በርካታ ቁጥር ያላቸው ህጻናትን ጨምሮ በመቶዎች የሚቆጠሩ የሀገር ውስጥ ተፈናቃዮች መገደላቸው ሪፖርት ከተደረገ በኋላ በአሁኑ ወቅት ለተጎጂዎቹ የሕክምና እርዳታ በሚደረግባቸው አካባቢዎች ክትትል የሚያደርግ ቡድን እንዳሰማራ በይፋ ይገጹ አስነብበዋል። ኮሚሽኑ ግጭት ባገረሸባቸው የአማራ ክልል አካባቢዎች ስላለው ሁኔታም ክትትል እያደረገ መሆኑን ጠቅሶ በግጭቱ ሳቢያ አደጋ ላይ የወደቁ ንጹሀን ሰዎች ቁጥር እየጨመረ መምጣቱ እንዳ እንዳሳሰበው አስታውቋል። በግጭቱ ውስጥ ተሳትፎ አላላቸው አካላትም ባስተላለፈው መልእክት ሀገራዊም ሆነ ዓለም አቀፍ ሰብአዊ መብቶች ድንጋጌዎችና በጦርነት ህግና መርሆች የተጣለባቸውን ግዴታ እንዲያከብሩ አሳስቧል። ንጹሐን ዜጎችንና ታሪካዊ ቅርሶችን ጨምሮ የህዝብ መሰረተ ልማቶች ኢላማ እንዳይሆኑም አሳስቧል። ይህ በእንዲህ እንዳለ በወልዲያና አካባቢው በቀጠለው ወታደራዊ ግጭት ከአካባቢያቸው ተፈናቅለው ወደ ውጫሌ፣ ሀይቅ፣ ደሴና ኮምቦልቻ ከተሞች በርካታ ሰዎች እየመጡ መሆናቸው ታውቋል። የስልክ መስመር መቋረጡን ተከትሎ ጥለዋቸው የመጡት ቤተሰቦቻቸው የሚገኙበትን ደህንነት ሁኔታ አለማወቃቸው እንዳሳሰባቸው ለአሜሪካ ድምጽ ሬዲዮ የተናገሩት አስተያየት ሰጪዎች ትኩረት ለወልዲያ የሚል መልእክትም አስተላልፈዋል። የደሴ ከተማ አስተዳደር ወደ ከተማዋ የሚገባው ተፈናቃይ ቁጥር በመጨመሩና በወቅታዊ የጸጥታ ጉዳይ ምክንያት ከትናንት ጀምሮ ሰዓት እላፊ ያወጀ ሲሆን በአዋጁ መሰረት ለጸጥታ ተግባር ከተሰማሩት ውጭ ማንኛውም ሰው ከምሽቱ ሁለት ሰዓት በኋላ እንዲንቀሳቀስ አይፈቀድለትም። ለአሜሪካ ድምጽ ሬዲዮ መስፍን አራጊ